voice of America! በአዲስ አበባና በቡራዩ ለደረሱ ጉዳቶች ተጠያቂ የሆኑ ኃይሎችን በተመለከተ ከፌዴራል ፖሊስ የተሰጠው መረጃ ለተለያዩ ትርጉሞች ሊጋለጥ እንደሚችል የኦሮሞ ነጻነት ግንባር ስጋቱን ገልጿል። ለውጡን ለማደናቀፍ የሚጥሩ የተደራጁ ኃይሎች መኖራቸው ግልጽ ነው ያለው ደግሞ አርበኞች ግንቦት ሰባት ነው። የፌዴራል ፖሊስ ኮሚሽነር ሰሞኑን በሰጡት መግለጫ በቡራዩና በአዲስ አበባ የተፈጸመው ወንጀል በኦነግና በአርበኞች ግንቦት ሰባት ሰባት ስም የተቀነባበረ ነው ብለዋል። እስክንደር ፍሬው ተከታዩን ዘገባ ልኳል። ከሳምንት በፊት አዲስ አበባ የተጀመረው በቡራዩ የቀጠለው አሳዛኝ ድርጊት የተፈጸመው ግድያ ምስጢር መነጋገሪያ ሆኖ ቀጥሏል። አዲስ አበባ በባንዲራ ቡራዩ ደግሞ በደንብ ባልተብራራ ምክንያት ግጭቶች ተከስተዋል፣ ግድያዎች ተፈጽመዋል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ዘይኑ ጀማል ለአሜሪካ ድምፅ ሲናገሩ የተፈጸመው ወንጀል ድንገተኛ አለመሆኑን ጠቅሰዋል። ይልቁን በደንብ የታቀደ መሆኑን ነው የገለጹት በኦነግና በአርበኞች ግንቦት ሰባት ስም የተቀነባበረ ነገር ግን በአንድ ኮማንድ ሴንተር የሚመራ ትልቅ የጥፋት እቅድ መሆኑን ያብራሩት ወንጀለኞቹ ስማቸውን ተጠቅመዋል በሚል የተጠቀሱትን የሁለቱን ፓርቲ አመራሮች አነጋግሬያለሁ። በቅድሚያ ያነጋገርኳቸው የኦሮሞ ነጻነት ግንባር ኦነግ ሊቀመንበር አቶ ዳውድ ኢብሳ በጠፋው የሰው ሕይወት ማዘናቸውን ገልጸዋል። በሰላማዊ መንገድ እንንቀሳቀሳለን ብለን በወሰንበት ሰዓት ይህ መፈጠሩ የሚያሳዝን ነው ሲሉ ነው የተናገሩት። በፖሊስ ኮሚሽነሩ የተሰጠው መረጃ ግን ለተለያዩ ትርጉሞች ሊጋለጥ የሚችል መሆኑን ስጋታቸውን ገልጸዋል። እንግዲህ እነዚህ የድርጅት ደጋፊዎች ናቸው፣ በድርጅት ስም ነው የሚንቀሳቀሱት። ይሄ የተጣራ ነገር የለም። በእኛ በኩል በድርጅት አባሎች ናቸው ብለን አናስብም። ለምንድ ነው አባሎቻችን፣ የኦሮሞ ነጻነት ግንባር አባል ድርጅት አለው። ድርጅት ደግሞ በመመሪያ ነውና ነውና በትዕዛዝ ነው የሚንቀሳቀሰው። እዚህ አይነት ትዕዛዝ የሚሰጥ የለም። የቄሮ ድርጅት ነው፣ የቄሮ ወጣቶች። እሱም ድርጅት አለው፣ አመራር አለው፣ በመመሪያ ነው የሚንቀሳቀሰው። ሰባት ሚሊዮን ሕዝብ በሰላም መጥቶ በሰላም የተመለሰ ወደ ቤቱ። ስለዚህ የኦሮሞ ነጻነት ግንባርና የቄሮ ሊሆን አይችልም። ይህን ራሴን እንደምተማመነው አምንበታለሁ። እኛን አጣራለ ኮሚሽነሩ ያሉት አቶ ዳውድ ለምሳሌ ወደ ሱ ሲገቡ ልንገሮትና የኢትዮጵያ ፖሊስ ኮሚሽነር የፌዴራል ፖሊስ ኮሚሽነር ዘይኑ ጀማል ያሉት ወንጀሉ በደንብ የታቀደና በሁለት ዋና ዋና በሚባሉ የፖለቲካ ድርጅቶች ማለትም በኦነግና በግንቦት ሰባት ስም እየተቀነባበረ ነገር ግን በአንድ ኮማንድ ሴንተር የሚመራ ትልቅ የጥፋት እቅድ ነው ብለዋል። ፓርቲዎቹ የሉበትም፣ ነገር ግን በእነሱ ስም የተቀነባበረ ነው ነው የሚሉት። እናንተ ይህን በተመለከተ የተሰጣችሁ መረጃ አለ? ከፌዴራል ፖሊስ ወይ ከመንግስት፣ ከእናንተ ጋር የተነጋገሩበት ነገር አለ? የምታውቁት አለ? ምንድን ነው አስተያየትዎት? በአጠቃላይ የፖሊስ ኮሚሽነሩ ባሉት ላይ ፖሊስም ቢሆን መንግስትም ቢሆን መረጃ አልሰጠንም፣ ማንነታቸውንም አልሰጠንም። ይህንን ካጣራም በኋላ አባሎቻችን በየቦታው የተመዘገቡ ናቸው፣ ደጋፊዎችም የተመዘገቡ ናቸው። ከእኛ ውጭና ከአባሎቻችን ውጭ ደግሞ በዚህ አይነት ስም የተንቀሳቀሱ አሉ። እነዚህ እነዚህ ናቸው ቃሉ ከዛ በኋላ ነው እኛ አስተያየት መስጠት የምንችለው። በበኩላቸው ተደጋግሞ ይነገራል እውነት ነው የሚለው ለእኛ በጣም ጥያቄ ነው። ምክንያቱም በኦነግ ስም እንደዚህ ሆነ እንደዚህ ሆነ ብዙ ጊዜ ሲባል የከረመ ነው ለአመታትና፣ ይሄ በጣም አጣያቂ ይሆናል። ዋነኛው ግን የፖሊስ የተጣራ ነገር ካለ በነዛ ግለሰቦች ላይና እነዛን ግለሰቦች ደግሞ ከድርጅቶቹ ጋር መጨረስ ይቻላል ለፓብሊክ እንደዚህ አይነትን ከመስጠት በፊት ምክንያቱም ትንሽ አነጋጋሪ ስለሚሆን በተለየ መንገድ ይረዳዋል አንዳንድ ሰው በሚል ነው። አንዳንድ ሰው በተለየ መንገድ ይረዳል ያልሆነ ጥርጣሬ ይፈጥራል በድርጅቶች ውስጥ እና በድርጅቶች እና በህዝቡ ማለም ጥርጣሬ ይፈጥራል። ይሄ መረጃው ያልተጣራ ስለሆነ በዚህ ላይ አስተያየት መስጠቱ በጣም ይቸግረናል። እኛ የምንለው እዛ ከመሄዱ በፊት ለድርጅቶቹ መረጃ አከፋፍሎ ከዛ በኋላ በዛ ላይ እኛ የምንለው አለ መንግስትንም የምንረዳው ነገር ይኖራል ናቸው ወይ፣ በእኛ ስም ተንቀሳቅሰዋል ወይ? ይህንን አጣርተን መንግስትንም የምንረዳው ነገር አለ እና አጠያያቂና አነጋጋሪ ነው ማለት ነው። አርበኞች ግንቦት ሰባት በበኩሉ ለውጡን ለማደናቀፍ የሚፈልጉ የተደራጁ ኃይሎች መኖራቸው ግልጽ ነው ብሏል። የድርጅቱ የስራ አስፈጻሚ ኮሚቴ አባልና የሕዝብ ግንኙነት ኃላፊ አቶ አበበ ቦጋለ እንዳሉት እንደዚህ አይነት ኃይሎች የተለያዩ አጋጣሚዎችን ሊጠቀሙ ይችላሉ። የኮሚሽነሩ አገላለጽ ግልጽ ነው። ሁለቱ ድርጅቶች በቅርብ ጊዜ ተከታትለው የገቡ ነው ወደ ሀገር ውስጥ ያንን ተከትሎ ነው አንዱ ማህበረሰብ ከሌላው ጋር የማጋጨት እንቅስቃሴ ጎልቶ አዲስ አበባና አካባቢው ላይ እያዳረሰ ያለውና በእኛም አሴስመንትና ባለን መረጃ እንደዚህ አይነት በርስ ግጭት የሚያነሳሳ የተደራጀ ይሄ አሁን አገሪቷ የገባችበት ለውጥ እንዲደናቀፍ የሚፈልግ ኃይል እንዳለ እናቃለን። ያ ኃይል ይህንን አጋጣሚ ተጠቅሞ ይህንን ችግር እንዲመጣ ያደረገ መሆኑን ነው ለመግለጽ ያፈለጉት። በዛ አቀራረብ በዛ አገላለጽ እንስማማለን። እንግዲህ የእናንተን ድርጅት ስም ተጠቅሞ የሚንቀሳቀስ የተደራጀ ቡድን ካለ ያሁን በአንድ ኮማንድ ሴንተር የሚታዘዝ ከዚህ ጋር በተያያዘ ከመንግስት ጋር ለመነጋገር የሞከራችሁበት ሁኔታ አለ። ፖሊስስ እናንተን ለማነጋገር ሞክረዋል ወይ? በዚህ ላይ ያላቸው አስተያየት ምንድን ነው? ለምሳሌ አንዱ የግጭቱ መንስኤ እንዲሆን ያደረጉት የኦነግ ባንዲራ ኦነግ አቀባበል ላይ በከተማው ውስጥ መሰቀሉን መቃወም ነው። እኛ እንደ ድርጅት ቀደም ስል ወደ አገር ቤት ከመምጣታችን በፊት የነበረውን ስርዓት በምንታገልበት ሰዓት ላይ ከኦሮሞ ድርጅቶች ጋር በጋራ ግንባርን ፈጥረን ጥምረትም እየፈጠን ስንንቀሳቀስ ኖረናል። በዛ ሰዓት ላይ በመላው ሀገር በህዝባዊ ስብሰባዎችን ጠራ ነበረ የኦነግ አርማ ወይም ባንድራ ብሎ የሚጠቀሙበትን በየምንሄድባቸው ስብሰባ አዳራሾች ውስጥ ከኢትዮጵያ ባንዲራ ጋር እና ከድርጅታችን አርማ ጋር እንዲሰቀልና የድርጅቱን ዓላማ የሚገለጽበት ሁኔታ ስናካሄድ ነው ነን። ይሄ ለአንድ አመት፣ ለሁለት አመት አይደለም፣ እንግዲህ የተደረገው ከ2008 ጀምሮ እስካሁን በፈረንጆች አቆጣጠር እስካሁን እስከ 2018 ላለፈው አስር አመት የተካሄደ ነው። ያንን በውጭ ሀገር ያደረግን ድርጅት ወደ ሀገራችን ከመጣም በኋላ ኦነግ ወደ ገዛ ሀገሩ መጥቶ የራሱ ደጋፊዎች የራሱ አባላት ባሉበት ቦታ ላይ ባንዲራውን መስቀሉን የኛ አባላት ወይም ደግሞ እኛ እንደ ድርጅት የምንቃወምበት ምክንያት የለም። እያንዳንዱ ድርጅት የራሱ ባንዲራ ለኦነግ ብቻ አይደለም ያለው። እኛ በዲሞክራቲክ ድርጅቶች ነን። ኢትዮጵያ አሁን የፌደራል ስትራክቸር ነው ያላት። ለወደፊትም ህዝቡ በሚወስነው አይነት የፌደራል አደረጃጀት እያንዳንዱ ክልል የራሱ ባንዲራ እንደሚኖረው የሚገባን ሀይሎች ነን። የኖርንባቸው ዲሞክራቲክ ሀገሮችም የሚከተሉት እሱ ነው። ሀገራችን ውስጥ የየሆነ ያለውን እሱ ነው። መቀጠልም የሚችለው እሱ ነው። ስለዚህ የኦነግን ባንዲራ ለምን ተከላችሁ የሚል ግጭት የሚያስነሱ ሰዎች የኛ አላማ የእኛን የፖለቲካ አስተሳሰብ በፍጹም የሚወክሉ ኃይሎች መሆን አይችሉም። ከዚህ በመነሳት ነው እንግዲህ እነዚ ኃይሎች የኛ አባላቶች አይደሉም። ይሄንን መንግስትም ያውቃል፣ የፖለቲካ ድርጅቶችም ያውቃሉ። ያንን ስም ተጠቅሞ ቅድም የተደራጀ ያልነው ኃይል ይሄንን ግጭት በማህበረሰቦች መካከል መፍጠር ችሏል። አሁንም እየቀጠለ ነው እንደዚያ አይነት እንቅስቃሴ። አንዳንድ ቦታም ስማችን ኢምፕሊኬት ለማድረግ የሚሞክሩ ሰዎች አሉ። ይሄ ሁሉ የተደራጀ ኃይል የሚያካሄደው እንጂ ኢትዮጵያ ውስጥ ለውጡን ተከትሎ አገሪቷን ወደ ተሻለ ቦታ እናመጣለን ብሎ በቅንነት የመጣ የፖለቲካ ድርጅት የሚወክል ሀሳብ ነው ብለን አናስብም። ሰሞኑን በቡራዩ ከተማ አሸዋ ሜዳና ሌሎች አካባቢዎች በተፈጸመው ጥቃት 26 ሰዎች መሞታቸው ሲሆናቸው በርካቶች መቁሰላቸውና ብዙ ሺዎች መሰደዳቸው ይታወሳል። ይህንኑ ተከትሎ በአዲስ አበባ በተካሄደ ሰልፍም አምስት ሰዎች መሞታቸውን ፖሊስ አስታውቋል። ከኦሮሞ ነጻነት ግንባር ኦነግ ሊቀመንበር አቶ ዳውድ ኢብሳ ጋር ያደረግኩትን ቃለ ምልልስ ቀሪ ክፍል በሌላ ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።